የዲሊው ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ ከባለፈው ዓመት ጀምሮ ምስራቅ ቦረና በሚል አዲስ ዞን ስር የሚተዳደረው ጎሮዶላ ወረዳ እየተጓተተ በሚከፈለው ደሞዝ መቸገራቸውን ሰራተኞች አመለከቱ። ሰራተኞቹ እንደሚሉት ከሚያዝያ ወር ወዲህ ደሞዝ አላገኙም። የመን ሁቲ አማጽያን ዛሬም በቀይ ባህር ላይ ስትጓዝ በነበረች መርከብ ላይ አምስት ሚሳይል መተኮሳቸው ተነገረ። የብሪታንያ የባህር ንግድ ኮርፖሬሽን ዛሬ እንደገለጸው በመርከቧ ላይ ግን ጉዳት አልደረሰም። የአውሮፓ ሕብረት ሀገራት መሪዎች ለሕብረቱ ኮሚሽን ፕሬዝደንትነት ኡርዙላ ፎንደር ላይንን ለሁለተኛ ጊዜ በይፋ ሰየሙ። ጉባኤው የኢስቶኒያ ጠቅላይ ሚኒስትር ካያ ካሌስንም ለህብረቱ የውጭ ጉዳይ ኃላፊነት መርጧል። ዜናው በዝርዝር ከባለፈው አመት ጀምሮ ምስራቅ ቦረና በሚል አዲስ ዞን ስር የሚተዳደረው ጎሮዶላ ወረዳ እየተጓተተ በሚከፈለው ደሞዝ መቸገራቸውን ሰራተኞች አመለከቱ። አስተያየታቸውን ለዶይቼ ቨለ የሰጡት የወረዳው የመንግስት ሰራተኞች የሶስት ወር ገደማ ደሞዝ እንዳልተከፈላቸውም ገልጸዋል። አንድ የወረዳው የመሬት አስተዳደር ጽህፈት ቤት ሰራተኛ እንደሚሉት ምንም እንኳን ዛሬ ሰኔ 21 ቀን ቢሆንም ከሚያዝያ ወር ወዲህ የተከፈላቸው ወርሃዊ ደሞዝ የለም። ከባለፈው ወር ደሞዝ ጀምሮ እስካሁን ድረስ ደሞዝ አልገባልንም። ደሞዝ ከተከፈለልን ሁለት ወር ልደፍን ነው። ከዚህ በፊትም ሁለት አምስት ቀን እያለፈ ደሞዝ ማስገባት የተለመደ ነበር። ከባለፈው ዓመት ጀምሮ ምስራቅ ቦረና በሚል አዲስ ዞን ስር የሚተዳደረው ጎሮዶላ ወረዳ ቀደም ሲል በጉጂ ዞን ስር ይተዳደር የነበረው አካባቢ ነው። ከአዲሱ ዞን መዋቅር በኋላ የተፈጠረውን የህዝብ ቅሬታ ተከትሎ ጉዳይ ያላቸው ተገልጋዮች ወደ መንግስት መስሪያ ቤት መጥተው አገልግሎት ሲያገኙ እንደማይታዩ ነው አስተያየት ሰጪ ያመለከቱት። ሌላኛው አስተያየት ሰጪ የጎሮዶላ ወረዳ ምክር ቤት የፋይናንስና በጀት ቋሚ ኮሚቴ ሰብሳቢ ዳንጎ ሙዳ በበኩላቸው የዞን መዋቅር ተቃውሞውን ተከትሎ የደሞዝ መቋረጥ ይስተዋላል ነው የሚሉት። ከዞን መዋቅሩ በኋላ ከህብረተሰቡ ተቃውሞ የተነሳ ከክልል የወረደው በጀት ምንነት የሚታወቅ ነገር የለም። ለሰራተኛ በተለያዩ ጊዜያት ደሞዝ ያልተከፈለባቸው ጊዜያት አሉ። በዚህ ወርም እስካሁን መከፈል የነበረበት አልተከፈለም እና ችግሩ ምን እንደሆነ አናውቅም። አክለውም ከዚህ በፊት ለስድስት ወራት ሳይከፈል የቆየ የወረዳው ሰራተኞች ደሞዝ ዘግቶ በውሳኔ መከፈሉንም አስረድተዋል። በጉዳዩ ላይ አስተያየታቸውን የተጠየቁት የወረዳው ፋይናንስ ጽሕፈት ቤት ኃላፊ አቶ ደገፋ ታደለ ፈቃደኛ እንዳልሆኑ ከአዲስ አበባ ዘጋቢያችን ስዩም ጌቱ በላከው ዜና ጠቅሷል። የየመን ሁቴ አማጽያን ዛሬም በቀይ ባህር ላይ ስትጓዝ በነበረች መርከብ ላይ አምስት ሚሳይል መተኮሳቸው ተነገረ። የብሪታንያ የባህር ንግድ ኮርፖሬሽን ዛሬ እንደገለጸው በመርከቧ ላይ ጉዳት አልደረሰም። መርከቧ በሁቴዎች ቁጥጥር ስር በሆነው የየመን የባህር ወደብ አቅራቢያ ጥቃቱ እንደተሰነዘረባት ሆኖም ጉዳት ሳያገኛት ወደ ሰሜን አቅጣጫ መጓዟ ተገልጿል። የተተኮሱት ሚሳይሎች ከመርከቧ አቅራቢያ መውደቃቸው የተገለጸ ሲሆን የመርከቡ ካፒቴን ጉዳት እንዳልደረሰ ማረጋገጡን ሮይተርስ በዘገባው ጠቅሷል። እንዲያም ሆኖ ሁቴዎች ለድርጊቱ ኃላፊነት አልወሰዱም። የአውሮጳ ህብረት ሀገራት መሪዎች ለህብረቱ ኮሚሽን ፕሬዚደንትነት ኡርዙላ ፎንደር ላይንን ለሁለተኛ ጊዜ በይፋ ሰየሙ። ቀደም ብሎም ማክሰኞ ዕለት መሪዎቹ ፎንደር ላይን በያዙት ኃላፊነት እንዲቀጥሉ ተስማምተው እንደነበር የአውሮጳ ምክር ቤት ፕሬዚደንት ቻርለስ ሚሼል ገልጸዋል። እንዲያም ሆኖ የፎንደር ላይን ስልጣን የሚረጋገጠው አዲስ በተመረጠው የአውሮጳ ህብረት ምክር ቤት አባላት ድጋፍ ከተገኘ ነው። በህብረቱ አባል ሀገራት ጉባኤ ስምምነት መሰ መሰረትም የቀድሞው የፖርቱጋል ጠቅላይ ሚኒስትር አንቶኒዮ ኮስታ ቀጣዩ የህብረቱ ምክር ቤት ፕሬዚዳንት ይሆናሉ። የኢስቶኒያ ጠቅላይ ሚኒስትር ካያ ካሌስ ደግሞ የህብረቱን የውጭ ጉዳይ ኃላፊ ጆሴፍ ቦሬልን ተክተው ተሰይመዋል። የህብረቱ አባል ሀገራት መሪዎች ለቀጣይ አምስት ዓመት የሚከናወኑ አጀንዳዎችን ለማጽደቅ እና የተቋማት መሪዎችን ለመምረጥ ለሁለት ቀናት ያካሄዱት ጉባኤ ትናንት ማምሻውን ነው የተጠናቀቀው። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። የቦሊቪያ መንግስት በመፈንቅለ መንግስት ሙከራ የተጠረጠሩ ተጨማሪ አራት ሰዎችን ማሰሩን አስታወቀ። ረቡለት ፕሬዝዳንት ሉዊስ አርሴን ከስልጣን ለማስወገድ ተደርጎ ከከሸፈው የመፈንቅለ መንግስት ሴራ ጋር በተገናኘ የታሰሩ ሰዎች ቁጥር 21 ደርሷል። ከሀገሪቱ ሚኒስትሮች አንዱ ኤድዋርዶ ዴል ካስቲሎ ለዜና አውታሮች እንደተናገሩት ከታሰሩት ውስጥ ወታደራዊ መኮንኖች ይገኙበታል። መሳሪያ የተደቀነበትን ተሽከርካሪ እየነዳ ቤተ መንግስቱን ጥሶ ለመግባት የሞከረው ሌላኛው ታሳሪ የፕሬዝደንቱን ሕይወት አደጋ ላይ በመጣል ተጠያቂ እንደሆነም አመልክተዋል። የቦሊቪያ መንግስት መፈንቅለ መንግስቱ በዋነኛ ጀኔራሉ ሁዋን ሆሴ ዙኒጋ መመራቱን ይገልጻል። ዓላማውም በኢኮኖሚ ቀውስ በምትናጠው ሀገር የፕሬዝደንቱን እውቅና ከፍ ለማድረግ ሳይሆን አይቀርም የሚል ነው። ፕሬዝደንቱ ግን ትናንት ምሽቱን በሰጡት መግለጫ የተባለውን ውድቅ በማድረግ ጄኔራሉም ሆኑ የተያዙት ሌሎች ተጠርጣሪዎች ለሕግ እንደሚቀርቡ ዝተዋል። በዩናይትድ ስቴትስ በተካሄደው የፕሬዝዳንታዊ ምርጫ የመጀመሪያ ዙር ክርክር በስልጣን ላይ ያሉት ፕሬዝደንት አቀራረብ በጣም ደካማ እንደሆነ ታዛቢዎች አመለከቱ። ትናንት በፕሬዝደንት ጆ ባይደን እና በተፎካካሪያቸው ዶናልድ ትራምፕ መካከል በተካሄደው ክርክር ትራምፕ ሀሳባቸውን ለመግለጽ ተሽለው ታይተዋል። የሰማኒያ አንድ አመቱ ፕሬዝደንት ባይደን የተረበሸና የተቆራረጠው አገላለጻቸው በተለይም የዴሞክራቲክ ፓርቲ ደጋፊዎችን ስጋት ላይ መጣሉ ነው የተነገረው። የአሜሪካን ፕሬዚዳንታዊ ክርክር ጉዳይ ባለሙያ የሆኑት የሚቺጋን ዩኒቨርሲቲ ባልደረባ አሮን ካል በተለይም የክርክሩ መጀመሪያ አካባቢ ተፎካካሪዎች የሚያሳዩት አቀራረብ ወሳኝ መሆኑን በማመልከት የትናንቱን ግን እጅግ የከፋ ይሉታል። አዎ፣ በተለይም የመጀመሪያዎቹ 15 እና 20 ደቂቃዎች እንደ ስልጣን ላይ የሚገኝ እጩ ተፎካካሪ እጅግ የከፋው አቀራረብ ተደርጎ ሊወሰድ ይችላል ብዬ አስባለሁ። አጀማመራቸው በጣም ቀርፋፋ ነበር። እንደምታውቁት በርካታ ሰዎች እሳቸው የተሻለ አቀራረብ እንዲኖራቸው ብዙ ለፍተዋል፣ ብዙዎችም ለመርዳት ዝግጁዎች ነበሩ። ያንን ሁሉ ስልጠና ወስዶ እንደዚህ ያለ አቀራረብ ማሳየት ግን በጣም አሳዛኝ ነው። እንዲያም ሆኖ ባይደን ከተለያዩ ጥፋቶችና የወንጀል ጉዳዮች ጋር አገናኝተው ትራምፕን በመተንኮስ ራሳቸውን መከላከል ላይ እንዲያተኩሩ ለማድረግ መሞከራቸውን ግን እንደ አንድ ጠንካራ ስልት አንስተዋል። ምንም እንኳን የባይደን አቀራረብ ደጋፊዎቻቸውን ቢያሳስብም በሀገሪቱ የውጭ ፖሊሲ ላይ ግን ያን ያህል የጎላ ለውጥ ሊያስከትል እንደማይችል ነው ተንታኞች ያመለከቱት። የባይደን ደጋፊዎች አስቀድሞ በፕሬዝዳንታዊ ክርክሩ የተሻለ ተስፋ እንደሚገኝ ገምተው እንደነበር የተገለጸ ሲሆን፣ በተቃራኒው አጋጣሚው ለትራምፕ ብርታት እንደሰጣቸው ነው የተገለጸው። ይህ ዶችቨለ ነው። አድማጮች፣ ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ከባለፈው ዓመት ጀምሮ ምስራቅ ቦረና በሚል አዲስ ዞን ስር የሚተዳደረው ጎሮዶላ ወረዳ እየተጓተተ በሚከፈለው ደሞዝ መቸገራቸውን ሰራተኞች አመለከቱ። ሰራተኞቹ እንደሚሉት ከሚያዝያ ወር ወዲህ ደሞዝ አላገኙም። የየመን ሁቲያ አማጺያን ዛሬም በቀይ ባህር ላይ ስትጓዝ በነበረች በአንዲት መርከብ ላይ አምስት ሚሳኤል መተኮሳቸው ተነገረ። የአውሮፓ ህብረት ሀገራት መሪዎች ለህብረቱ ኮሚሽን ፕሬዚደንትነት ኡርዙላ ፎንደር ላይንን ለሁለተኛ ጊዜ በይፋ ሰየሙ። ጉባኤው የኢስቶኒያ ጠቅላይ ሚኒስትር ካያ ካሌስንም ለህብረቱ የውጭ ጉዳይ ኃላፊነት መርጧል። ዜናው በዚሁ አበቃ።